የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመርን። There's one short song there by Rumi, and he was a 13th century Persian poet and a Sufi And he's very popular now, thanks to a translator by the name of Coleman Barks. I'd argue ቁረታ ከወጣ ዓመታት በኋላ ብቅ ብሎ በአዲሱ ዓመቱ ዋዜማ የሰማን የቀድሞ የአሜሪካ ድምፅ አቀናባሪ ቴሌ ላይም ባክን የሰማችሁት ስለ አዲሱ የሕይወት መንገዱ እንዲሁም ስለ ሙዚቃ ሥራዎቹ ሊያወጋን የሰጠውን ቀጠሮ አክብሮ ብቅ ብሏል። በአዲሱ ዓመት 2ሺ20 መጀመሪያ የራዲዮ መጽሔት ቅንብር ዛሬ የምንተዋወቃቸው ሌሎች ሁለት እንግዶችም አሉን። የአዲስ ዓመት ቃና ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ እና እነዚህ ሁለት ግንዛቤዎች አሉ። በውስጥ ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የእኔ መንገድ ተስፋ ሰጪ በሆኑ ነገሮች ላይ ብናተኮር እንሻገራለን በሚል ስለሆነ ብዙ የምጽፋቸውም የምናገራቸውም እማልማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው። ዶክተር ጌብ ሀምዳ ይባላሉ። እንደ ዜጋ ይልቁንም እንደ ሰብአዊ ፍጡር ለሰላም የግሌ የተግባር እቅድ በሚል በያዙት ዘመቻቸው ዙሪያ እናወጋለን። የህይወት ፍልስፍና ብለህ ላልከው ነገር አንድ ነገር እላለሁ። የሳውት አፍሪካን አባባል ነው በጣም ስለምወደው የራሴ ነው የማደርገው። አንድ ቃል አላቸው፣ ቡንቱ ይላል። አይ አም ቢኮዝ ዩ አር አሁን የኔ መናገር አንተ ስላዳመጥከ ከሄዱ የአንተ መናገር ደግሞ የሚያዳምጡ ሰዎች ስላሉ፣ ስለዚህ አንዳችን ለአንዳችን መፈጠራችንን በጣም በእርግጠኛነት የማምነው ስለሆነ አንተ የአንተ እንዳልሆንክ ላብስር። እኔ ገኒ አላስቆም አላስቀምጥ የሚለው የጀርባና የህብለ ሰረሰር ሕመም መከላከያና ሕክምናው ዶክተር ሰላም አክሊሉ አብረውን ያመሻሉ። ጤና ስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ጥር 3 2012 ዓ ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪዬ የሙዚቃ ቃናው ደሳለኝ መኮንን ነው። መሆኑን ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? ሙዚቃ ከስሜት አራቂነቱ አንዳንዴም ከአካሚነቱ ባሻገር ለሕይወት በተጨባጭ የሚያስገኛቸውን ትርፋቶች የሚያስቃኝ ጥናት፣ ምን አይነት ሙዚቃ በሰውነት ላይ ምን አይነት ተጽዕኖ ያሳድራል የሚለውን ጨምሮ ጊዜያችን ከፈቀደ የምንጨዋወታቸው የአዲስ ዓመት ወጎች ውስጥ ናቸው። ሕይወትና ሥራቸውን የምንዘከራቸው የታሪክ የሃይማኖትና ስነ ጽሑፍ ሰው ታሪክም ይዘናል። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ደቡብ አፍሪካ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ፕሬዚደንት ሲሪል ራማፖሳ ጋር ተገናኝተው በሁለቱ ሀገሮች የጋራ ጉዳዮች ላይ ስምምነት ደርሰዋል። በተለይ ደቡብ አፍሪካ ያሉ ኢትዮጵያውያንን በተመለከተ ጉዳያቸውን የሚከታተል ከደቡብ አፍሪካ መንግስት፣ ከኢትዮጵያና ከማህበረሰቡም የሚውጣጣ የጋራ ኮሚቴ እንደሚቋቋም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ እዚያ ያሉ ኢትዮጵያውያንን ሰብስበው አነጋግረዋል። ንግግርም አድርገውላቸዋል። በእናንተ ታሪክ እንደምታውቁት የአገራችሁ መሪ የእናንተ ጉዳይ ግድ ብሎት ከዚህ አገር መንግሥት ጋር ተነጋግሮ ፍሬያማ ተስፋ ሰጪ ድርድር ያደረገበት የመጀመሪያው ቀን ከመሆኑን ባሻገር ኢትዮጵያ ለማዲባ በጭንቁ ዘመን ፓስፖርት ሰጥታ የትግል አጋር እንደሆነች ሁሉ ዛሬ ደቡብ አፍሪካን ቤታችን ብለው የሚሰሩ የሚተጉ ኢትዮጵያውያን ተከብረው እንዲኖሩ ህጋዊ ፍቃድ እንዲሰጣቸው ያቀረብነው ጥያቄ ለደቡብ አፍሪካ ፕሬዝዳንት ስሪል ራማፖዛ ያለን ጥያቄ አንድ ብቻ ነው፣ እርሱም የዜጎቻችን ጉዳይ ነው ብለን አበክረን ስላነሳን፣ እሳቸው በውጭ ጉዳያቸው የሚመራ ኮሚቴ አቋቁመው የኢትዮጵያን ዲያስፖራ ጉዳይ በተለየ መንገድ በማየት ህጋዊ እርምጃ እንደሚወስዱ ቃል ገብተውልናል። ጠቅላይ ሚኒስትር አብይ አህመድ አክለውም የደቡብ አፍሪካው ፕሬዚደንት ሲሪል ራማፖሳ ኢትዮጵያውያን ሰርቶ አደር ላባደር ለፍቶ አደር መሆናቸውን እንደሚያውቁ እንደገለጹላቸው በኢትዮጵያ አምባሳደር በኩልም ከማኅበረሰቡ ተወካዮችም የተውጣጣ ኮሚቴ ተቋቁሞ ከፕሬዚደንቱ ጋር እንዲነጋገር ቀጠሮ መያዙንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዚደንት ሲሪል ራማፖሳ ጋር ባደረጓቸው ስምምነቶች ዲፕሎማሲያዊና ኦፊሴላዊ ፓስፖርት ለያዙ የሚሆን የቪዛ ፈቃድ፣ በቱሪዝም መስክ ትብብር ለማድረግ የሚያስችል ስምምነት፣ በጤናው ዘርፍ ትብብር ለማድረግ የሚያስችል ስምምነት የሚሉ መደረሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት በማኅበራዊ መገናኛ ገጹ ላይ አስፍሯል። ዝርዝር ያሉ ዘገባዎችን ይዘን እንመለሳለን። ምስራቅ ዲሞክራቲክ ሪፐብሊክ ውስጥ በሳምንቱ በእስላማዊ ሸማቂዎችና በመንግስቱ ኃይሎች መካከል በተካሄደ ውጊያ ሰላሳ ወታደሮች መገደላቸውን የሀገሪቱ ባለሥልጣናት ዛሬ አስታወቁ። በውጊያው ሌሎች ሰባ ወታደሮች ቀላልና ከባድ ጉዳት እንደደረሰባቸውም ተገልጿል። ጉዳቱ የደረሰው ወታደሮቹ የተባበሩት ዲሞክራሲያዊ ኃይሎች የሚባሉትን ታጣቂዎች ሰሜን ኪቡ ክፍለ ሀገር ውስጥ የሚገኘውን ጠቅላይ ማዘዣ ማዕከላቸውን ለመያዝ በከፈቱት ጥቃት ወቅት እንደሆነ የጦሩ ቃል አቀባይ ገልጸዋል ተገልጿል። የመንግስቱ ወታደሮች መዲና ከተማ ውስጥ በተካሄደው ውጊያ አርባ ሸማቂዎችን መግደላቸውና ከመካከላቸው አምስቱ አዛዦቻቸው መሆናቸውን ገልጸዋል። ጠቅላይ እዙንም መቆጣጠራቸውን ተናግረዋል። ኢራን ዋና ከተማ ቴህራን ውስጥ በኢራን ሚሳይል ተመቶ በወደቀው አይሮፕላን ውስጥ ተሳፍሮ የነበሩ 176 መንገደኞችን ለማሰብ ተሰናድቶ በነበረ የሻማ ስነስርዓት ላይ ተገኝተው የነበሩት በኢራን እንግሊዝ አምባሳደር ሮብ ማኬር በሀገሪቱ ባለስልጣናት ለአጭር ጊዜ ታስረው እንደነበር አስታወቁም። አምባሳደሩ የታሰሩት በቴህራኑ አሜር ካቢር ዩኒቨርሲቲ ደጅ ላይ በተደረገ ስብሰባ ውስጥ ተገኝተው አጠራጣሪ አድራጎቶች እንዲፈጽሙ ይደረግ በነበረ ተንኳሽ እና የቀስቀሳ ተግባር ላይ ተሳትፈዋል በሚል መሆኑን የኢራን መህር የዜና አገልግሎት ዘግቧል። አምባሳደር ማኬር ትናንት በትዊተር ባወጡት መልእክት በስነ ስርዓቱ ላይ የተገኙት ለተገደሉት 176 ሰዎች ክብራቸውን ለመግለጽ እንደሆነ አመልክተው የተገኙትበት ሰልፍ እንዳልነበረ ገልጸዋል። አውስትራሊያ ውስጥ የከበደ ጉዳት እያደረሰ ያለው ሰደድ በአየሩ እየቀዘቀዘ መምጣት ምክንያት እየረገበ መሆኑን ባለሥልጣናቱ አስታውቀዋል። በቃጠሎው የበረታው ጉዳት የደረሰባት የኒው ሳውት ዌልስ ግዛት ከተማ ባዳላ አቅራቢያ ላይ የተሰማሩት የእሳት አደጋ ተከላካይ ቡድኖች ዛሬ በሰጡት መግለጫ ሰደዱን ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። ከቃጠሎዎቹ 111 ከነበሩት አሁን 40 መቅረታቸውን እና በቁጥጥር ስር መዋል አልመቻሉን እየገለጹ ናቸው። የዜናው ሰዓት አበቃ። ለቀሪው ዝግጅት ወደ አሉላ አልመልሳችሁ። እሁድ ጥር 3 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን የመክፈቻዋን ስልት እናስቀድም። Each day with a prayer, and let the answer be the day. Go inside to where the silence waits your stay. At once you found some quiet, still the mind, follow the breath. Your thoughts might be a riot. That's okay. Do it anyway. Start each day with a prayer and let the answer be the day. Stop and become aware of what the silence has to say, time after time, line upon line. Words of truth have come from above, age after age and page after page, with one simple message, learn to love. በመግቢያ ያስተዋወቅኩት የቀድሞ የአሜሪካ ድምፅ አቀናባሪ ለረዥም ዓመታትም የዚህ የራዲዮ መጽሔት ፕሮግራም አቀናባሪ የነበረው ቴሊላይም ባክ ነው። የዛሬው ድምፃዊና የሙዚቃ ደራሲ ስለ አዲስ የሕይወት ዘይቤውና ስለ ሙዚቃ ሥራዎቹ ሊያወጓን ብቅ ብለዋል። የጡረታ ዘመን በርግጥም አዲስ ምዕራፍ መሆኑን ብቻ ሳይሆን አዲስና ምናልባትም ያልተጠበቀ ሥራ የሚሠራበት የተደበቀ ክህሎት የሚወጣበትም ይመስላል በቴሊ ዘይቤ። ከዜማው ጥቂት ገፋ አድርገን እንስማ። ቀኑ ይናገር የጸሎታችን መልስ ይሆን? Free! Each day with a prayer, and let the answer, the day, the answer be the day. Telly Welcome back, Telly. <laughs> thank you so much. It's a delight to be here, and thank you for wanting to uh, find out more about the album. Betu Bamulu is a Malatino, ታዲያ እርሱን መልሶ በአማርኛ የቁልምጫ አጠራርና ዘይቤ እንደምናደርገው ከስማችን መጨረሻ ይህን በመጨመር ነው የሚጠራን። ትኩስ ስሜት በሚያጋባ ዘይቤ ነው። ለአቀባበሌና ስለ ሙዚቃ ስራው ብዙ ማወቅ ለራዲዮ መጽሔት አድማጮች ለማድረስ ያደረብኝን ፍላጎት በማወደስ ደስታውን የገለጸው የቀድሞውን የሬዲዮ ፕሮግራም አቀናባሪውን ዛሬ ድምፃዊ የዜማና ግጥም ደራሲው ቴሌላይም ባክስል በአዲስ ስሙ ላስተዋወቅ። ለመሆኑ አዲሱ ሞያዊ ማንነት እንደምን ያለ ስሜት ያሳድራል? እዚህ ሳለ ስለምናውቀው ጥንቅቅ ስላለው ስለ ረቀቀው የአቀናባሪነት ሙያ በሙሉ የስራ ጓደኞቼ ይስማማሉ። ቀደም ብዬ ያስተዋወቅኩትን ይህኛውን የማናውቀውን ድምፃዊውን ቴሊን ግን ሳደብቀን አልቀረህም። ለመሆኑ ኬት መጣ ለሚለው አስተያየት አዘል ጥያቄ ግን፣ በተለመደው ትሕትና ባቀለመው ፈገግታ የታጀበ አስተያየቱ እንዲህ ሲል ጀምረ። People here with talent, because I've i watched them perform at different times, including yourself and Adisu, who I was very happy to be part of the team that put together Radio Mag. And, and others, uh, <speaking in foreign language> Well, I have to say, I've been a songwriter for quite a number of years. Maybe when I was 22 years old, I found that I had a certain skill in uh, writing melodies, let's say. ለብዙ ዓመታት የሙዚቃ ደራሲ ነኝ ብል አልሳሳትም። ገና ሀያ ሁለት ዓመቴ ላይ ሆኜ ይመስለኛል ዜማ የመቀመር ተሰጥኦ እንዳለኝ የተረዳሁት። እናም ባለፉት ዓመታት አልፎ አልፎ ከጓደኞቼ ጋር ዜማና ሙዚቃን ማዋሃድ ጀመርን። እኔ አንዳንዴ የሙዚቃ ቅኝት ሲያስፈልግ አቀርባለሁ። እናም አንዳንዴ ሕይወት ከበድ ሲል ሙዚቃ በመንፈስና በሥጋ ወደ ቀና ጎዳና ቀዝፎ ሲያወጣኝ አስተውላለሁ። ጨዋታችንን ቀጠልን። ፈጽሞ ያልጠበቅነው እርግጥ፣ በአድናቆት የተማረክንለት ሥራ ነው። ቁልፉ ቃል ግን ያልተጠበቀ መሆኑ ነው። ያለ ጥርጥርም የመጀመሪያው የሆነ ሰው የሠራው የሙዚቃ ሥራ አይመስልም። እስኪ እንዴት ከዚህ እንደደረስክ በጥበብ ጉዞ ያለፍከውን ጎዳና፣ የመጣህበትን መንገድ መለስ ብለህ አሳየን አልኩት። I have to say it was it was a surprise to me actually. <laughs> <laughs> a surprise. I went to Asheville five times to work on the CD. Three times in 2018 and two times in 2019. And when I first went there in May of 2018, and I started working with arrangers, people who had taken my songs, these 15 songs. ሙዚቃውን ለመስራት አቀናባሪዎቹ ወዳሉበት አሽቪል ያደረገውን ተመላላሽ ጉዞ አስራ አምስት የተለያዩ ነገር ግን ያላለቁ ሙዚቃዎቹ በፒያኖና ሌሎች ልዩ ልዩ የሙዚቃ መሳሪያዎች አንዳንዶቹም በአጃቢዎች ኅብረ ዜማ ጭምር እንዴት እንደ ተጫወቷቸው ሂደቱ ያለ ጥርጥር በአስገራሚነት እየተመላ እንደነበርም ገለጸልኝ። አንዳንዴ ግን የነብር ጭራ አንዴ ከያዙ እንደሚባለው ነው የሆነብኝ ይላል ቴሌ ስራው የሚጠይቀው ሁሉ ፈተናው የኔ መሆኑን አውቃለሁ፣ ነገር ግን ለዚያ የሚበቃ ክህሎት እንደነበረኝ እርግጠኛ አልነበርኩም ሲል ከእውቅ አቀናባሪዎችና ከሙዚቀኞቹ ጋር አብሮ በመስራት የተዋጣለ ስራ ሊሰራ መቻሉን አጫወተኝ። ታዲያ ያን የተለየ ስሜት ያሳደረብኝን ቀኑ መልስ ይሁን በሚል ርዕስ የተጫወተውን ዘፈን ድርሰት ይዘትና በግጥሙ ስለተካተቱት ቁም ነገሮች አብረን በምንሰራበት ወቅት በምናውቀው መንፈሳዊ ዝንባሌው ስለ ሕይወት ስናወጋ ይነግረኝ የነበረውን በማስታወስ ከዚያ ዝምድና ይኖረው ይሆን ወይ በሚል የድርሰቱን መሰረቶች ጨምሮ እንዲያጫውተኝ ጠየቅኩት። ሌት ቢ ይ ኖ ወመን ባ She was a very spiritual person and she was well known for having a process that in the beginning of the each day, she would listen for guidance from her heart, from God. And then she said, and then I let the day become the answer is what she mm -hmm. used to say. I let the day become the answer. So she trusted that if she put out a prayer in the morning or prayers, that the whole day, as it unfolded, would be an answer to those prayers. Let the and answer be the day. In middle, Elizabeth Patterson But and then and then, I'm not that. am not at Malakachinat. let the day become the answer. ቀኑ በሚሰጠኝ ይመራለሁ የሚል አነጋገር አላት። የማለዳ ጸሎቷ ምንም ይሁን ምን ቀኑን የሚሆነው የዚያ ምላሽ ነው ብላ ታምናለች ወይም ማመን ትመርጣለች። እናም ስለዚያ አመለካከቷና እይታዋ ስለ ጥልቅ እምነቷ ለመጀመሪያ ጊዜ ስሰማ አንዳች ነገር ውስጤ ሲጭር ተሰማኝ። ከዚያም ብዙ ዓመታት በኋላ በአውሮፓ የዘመን አቆጣጠር በ2017 ዓ ም መገባደጃ አንድ የሙዚቃ ድግስ ላይ የሰማሁት ዜማ ሌላ መልካም ስሜት አጫረብኝ። ከዚያም ወደ ቤቴ ገብቼ ሙዚቃ መጫወት ስጀምር ለዚህ ዘፈን የሚሆነውን ዜማ ደረስኩ። ከዚያ የሆነው ግልጽ ነው። ሌድ ዘ አንሰር ቢዘ ዴይ የሚለው ሐሳብ ግን ለዓመታት ውስጤን ሲኮረኩር የኖረ ነው። start each day with a prayer and let the answer be the day stop and become aware of what the silence has to say time after time line upon line words of truth have come from above age after age and page after page one simple message learn to love. I never thought about writing a song about Supernal Light, yeah. though I was aware of the term. And But what happened is I had the music. The music came to me, and actually, I basically wrote out the song. ዜማ ደርሳለሁ ብዬ አስቤ አላውቅም። ሱፐርናል ላይት የሚለው ዘፈን አባባሉን ባውቅም አስቤው አላውቅም እና ዜማው በሐሳብ የመጣ ስለዚህ፣ የሙዚቃውን ኖታ ጻፍኩት። ከዚያም ለዚህ ዜማ ግጥሙ ምን ይሆናል ብዬ ራሴን መጠየቅ ጀመርኩ። ስለዚህ የግጥሙ ቃላት ከዜማው አወራረድ ነው የመነጩት። ሩሚ? And he was a 13th century Persian poet and a Sufi master. And he's very popular now, thanks to a translator by the name of Coleman Barks. So the Rumi lyrics already existed. አንድ አጭር ዘፈን ከሩሚ ግጥሞች ነው የመጣው። ሩሚ በአስራ ሦስተኛው መቶ ክፍለ ዘመን የኖረ የፋርስ ገጣሚና የሱፊ እምነት አባት ነው። ኮልማን ባርክስ ለተባለ ተርጓሚ ምስጋና ይግባውና በአሁኑ ዘመን የሩሚ ሥራዎች ቀልብ እየሳቡና ብዙ አድናቆት እየተቸራቸው ነው። ስለዚህ የሩሚ ግጥሞች የነበሩና ያሉ ናቸው። እኔ ደግሞ ለሩሚ ግጥሞች ዜማ ቀምሬአለሁ። ከእንደዚህ አይነት ዜማዎች ነው ይሄንን ዩር ትሩ ላይፍ የሚለውን ዘፈን የደረስኩት። As you start to walk out ለመሆኑ ቴሌ እንደምን በዚያ በጥንት ሰው በሩሚ ቅኔ የተማረከ አሁን ወደ ታላቁ ፐርዣዊ ባለቅኔና መንፈሳዊ ሰው ሙሉ ስሙ ማውላና ጃላሉዲን ሩሚ ነው። በሩሚ ቅኔዎችና የሕይወት ዘይቤ፣ እንዲሁም ፍልስፍና የወሰደውን መንገድ ጨምሮ ያወጋናል። ከቴሊላይን ባክ ጋር የጀመርነው ወግ ይቀጥላል። አድማጮች፣ አሁን በአዲስ ዓመት ቃና የአንድ ሰው የሰላም መንገዶች፣ የሕይወት ዘይቤ፣ ተስፋና ምኞቶች ወደሚቃኙበት ወግ እናቅና። እንደ ሰብአዊ ፍጡር ለሰላም የግሌ የተግባር ዕቅድ በሚል ርዕስ በያዙት ዘመቻቸው በተከታታይ በእንግሊዝኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲስ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ የሚያወጉን እንግዳችን ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም ቤከም ዋችሴ በግርድፉ ወደ አማርኛ ሲመለስም ነኝ የምትለውን ሁን በሚል ርዕስ መጽሐፍ የጻፉ ናቸው። ወደ መልሳችን የመጀመሪያ ክፍል ውሰዳችሁ ዶክተር ጌብ ሀምዳ በቅድሚያ ለጊዜው አመሰግናለሁ የአውሮፓውያን አዲስ አመት ከገባ ቀናት ቢቆጠሩም የመጀመሪያው ሳምንት ላይ ነን እና እንኳን አደረሰ አሉላ እንኳን አብሮ አደረሰን ሀያ ሀያ ራት የሞላበት አመት እንደሆነ በጣም እምነት አለኝ። ለአንተም እንደዛ ይሆንልህ፣ ለቪኦኤም ደግሞ እንደዚሁ ይብራለን። አመሰግናለሁ። ጠንከር ባለው የተስፋ መንገድ ነው። ብዙዎች ጽሁፎችም በሚሳተፉባቸው መድረኮች ላይ የሚያንጸባርቁት በዚሁ መንፈስ በተደጋጋሚ በሚጽፏቸው ጽሁፎች ላይ በእንግሊዝኛው ፒስ ቤግንስ ዌዝሚ ሰላም ከኔ ይጀምራል የሚለውን ኃላፊነት የሚወስድ አነጋገር ተንተር ሰው ነው። በርከት ያሉ ጽሑፎችን በተከታታይ በኢሜይል አድራሻው ለተካተቱ ሰዎች ሲያዳርሱ እመለከታለሁ። ሁለት ሺህ ሀያ ምንም እንኳን የአውሮፓውያን የቀን አቆጣጠር ቢሆን ሀገራቸው ውጭ ያሉ ብዙዎች የሚጠቀሙበት የቀን መቁጠሪያ ነው። ና እስኪ ከአዲሱ አመት ተስፋ ከጠቅላላ ሀሳብ ብንነሳ፣ ና በጨዋታ መልክ አንዳንድ ቁም ነገሮችን ብንጋራ። ምን አዲስ ተስፋ ይታዩታል። እሺ አሉላ በነገራችን ላይ እንጨዋወት እንደው ከመንገድ ወጣ ካልኩ መለስ አድርገኝ። ጋዜጠኛ ምንጊዜም እስክስታ ማል ገብቶ የእስክስታውን አቅጣጫ የመቀየር መብት ስላለው ናንተም ፍቅሻለሁ። አሉ ላይ በቃ እኔ የሰላም መልእክተኛ ነኝ ብዬ ራሴን ጮሜዋለሁ። እና በዛ መሰረት በውስጤ ሁለት አይነት ግንዛቤዎች አሉ። አንዱ ግንዛቤ የተስፋ ግንዛቤ ነው። በተለይ አሁን ኢትዮጵያን በሚመለከት ያው ኢትዮጵያን ስለሆን ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ እና እነዚህ ሁለት ግንዛቤዎች አሉ። በውስጥ የሚካዱ አይደሉም። ተስፋ ሰጪም፣ ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የእኔ መንገድና የእኔ እምነት ትኩረቴ ተስፋ ሰጪ በሆኑ ነገሮች ላይ ብናተኮር እንሻገራለን በሚል ስለሆነ ብዙ የምጽፋቸውም የምናገራቸውም እማልማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው እና ኢትዮጵያውያን፣ ወንድሞቼና እህቶቼ፣ አባቶቼና እናቶቼ ባላችሁበት ሁሉ በዚህ ዓመት ተስፋችሁ ይብዛ፣ የዓለም ልማችሁ ብላለሁ። አገራችንም ደግሞ በውስጧ በጣም ብዙ ተስፋ ሰጪ ነገሮች ስላሉ በጣም ተስፋ ሰጪ የሆነ ስራ የሚሰሩ ልጆቿ ስላሉ እነሱ የሚሰሩትን ነገር ፍልጋል በማድረግ ተስፋችንን እናብዛ አላለው። መልካም። በዚህ ሰዓት የሚከታተሉ አድማጮቻችንም በያሉበት እንዲወያዩ ጥያቄዎች ካሏቸው በፕሮግራማችን እንዲሳተፉ ድል እንሰጣለን። ራስዎን በሚያስተዋውቁበት ጽሁፍ የጠቆሙትን መለስ ብለን እንመልከት። ሰላምና ድርሻዬ ይላል ሁሉንም በልኩ መመዘን የምፈልገውን ሰላም አበራክተዋል በጌብ ሐምዳይ የተደገሰ ነው የሚሉት ከድግሱ በፊት ደጋሹን ላስተዋወቅ ይላል። ጌብ ሐምዳ አባላለው። ሳቅ ጨዋታና ቀልድ ይመቹኛል። ሙያዬ ሥራ መፍጠር ነው። ሥራ መፍጠር ምን እንደሆነም በኋላ ላይ ይነግሩናል። ሃይማኖቴ ፍቅር ነዋሪነቴ በዋሽንግተን ዲሲ አካባቢ፣ በዜግነት አሜሪካዊ፣ ትውልድ አገሬ ኢትዮጵያ ናት። የትውልድ ቋንቋዬ አፋን ኦሮሞ፣ የምግባቢያ ቋንቋዎቼ አማርኛና እንግሊዝኛ ናቸው። ዘሬ ሰው ነው ይላሉ ይህ ምናልባትም አሁን በአንዳንድ ነገሮች ልዩነታችንን ከበድ አርገን በምናይበት ጊዜ ውስጥ ለየት ያለ ስሜት ይመስላል። አለማችን መንደሬ ናት፣ ሁሉንም መሆን ይቻላል ይላሉ። እስኪ ይሄ ለየት ባለ ቀለም የሚታየውን ራሶን የሚያስተዋውቁበትን ገፋ አድርገው ለአድማጮች ያጋሩ። እንዴት ነው በዚህ መልኩ ራስን ማስተዋወቅ የመረጡት? አሉላ እንግዲህ ሁለት ነገሮች ላይ ላተኩር። እነዚህ ሁሉ የኔን ማንነት የሚገልጹ ናቸው እና በእኔ ውስጥ እነዚህ የተለያዩ ማንነቶች በሚገለጹበት ጊዜ ምንም አይነት ቅራኔ የለም። ምክንያቱም ማሰሪያው ማረጉ በቃ መለወሻው ፍቅር ነው እና ፍቅር ብዙ በሰጠን መጠን ብዙ የምትጨመርልን መለኮታዊ ኃይል ስለሆነች እኔ ደግሞ በእሷ ላይ በጣም ስለምጫንና ስለምጠቀምባት ሃይማኖቴም ናት ስለምላት በፍቅር ሀይል እነዚህን ሁሉ ማንነቶች እንደ ኦርኬስትራ፣ ጊታሩም፣ ክራሩም ሁሉ አይነት የሙዚቃ መሳሪያ አንድ ጋር ተቀናኝተው ቆንጆ ድምፅ እንደሚያወጡት ከእኔ ውስጥም እነዚህ ሁሉ ማንነቶች በየጊዜው እነዚህ ሲዋሃዱ ፍቅር ነው የሚወጣው እና እነዚህን ማንነቶች ብያቸዋለሁ ገና ያልዘረዘርኳቸው ማንነቶች ውስጥ ያሉ እነዚህን ሁሉ ነገሮች እቅፍ አድርጎ መራመድ ይቻላል በሚል ነው። መልካም ባነሷቸው ጭብጦች ስለ ራስዎም በተናገሯቸው ውስጥ አድማጮች የሚወያዩበት ሀሳብ እንደሚያገኙ ተስፋ አድርጋለሁ። ይሄ የአዲስ አመት መንፈስ የአዲስ አመት መግቢያ አዎንታዊ በሆኑ በሚረዱ ሀሳቦች ላይ ለመወያየት ነው። እስኪ ከሚሞግት ሰው አቅጣጫ ልምጣና አንድ ጥያቄ ላቅርብለው። ይሄ ስለ ፍቅር የሚነገረው ስለ ፍቅር የሚወራው መልካምነቱ የማያሻማ መሆኑን ሁሉም የሚረዳው ይመስለኛል ነገር ግን ፍቅር ብቻውን ጎልቶ በሚሰማበት ሁኔታ ውስጥ ተጨባጩ ነባራዊ ሁኔታዎችን የመዘንጋት ዕድል ይፈጥራል የሚል የጥርጣሬ ሀሳብ ለሚያነሳ ሰው በእርግጥ የሚያሳዝኖት የሚያውቁ ሁኔታዎች መኖራቸውን ጠቅሰው፣ እኔ ሁለቱንም ነኝ ብለዋል። የፍቅሩ መንገድ፣ የሰላሙ መንገድ ይበልጣል ብለው እንደሚያምኑና ስለ እሱ ጊዜውን ማጥፋት እንደሚመርጡ ተናግረዋል። ነገር ግን ይሄ በፍቅር የሚነገረው ነገር ይልቁንም ዛሬ በሀገራችን ከሚታዩት ብዙ ግጭቶች ከሚታይባቸው ሁኔታዎች አንጻር በእርግጥ ተጨባጭ ነው ወይ ብሎ ለሚነሳ ሰው ምን መልስ ይሰጣሉ አሉላ በጣም ውብ የሆነ ጥያቄ ነው ብዙ ጊዜ የምጠቀምበት አንድ አገላለጽ አለ ጮማ ጥያቄ ነው ጮማ ብላ ማለቴ አይደለም ያበዛበት በአይኔ ብቻ ቃኘው እና እኔ አሁን በኢትዮጵያ ውስጥ ባሉ አንዳንድ ሁኔታዎች በቃ እንደው የደራ የኳስ ጫዋታ ላይ የኔ ቡድን እና ሌላ ተቃራኒ ቡድን አንድ ጋር በሚጫወት እዛ ጫወታ ሜዳ ላይ እንደ ሁሉ አልጋ ባልጋ አደለም። እኔ የምወደው ቡድን ይመታል፣ ይረገጣል፣ ጎል ይገባበታል፣ ብዙ ነገር ይሆናል። ያ የምታውቀው ነገር ነው። ያው አድማጮችም ይሄንን በአይነ በስዕል መልክ እንደሚያዩት ተስፋ አድርጋለሁ። ያ በሚሆንበት ጊዜ እንግዲህ አስራ አንድ ተጫዋቾች አሉ እንበል እና እነዛ የምንደግፋቸው ልጆች ሲጫወቱ እኛ ከላይ ሆነን የምናይ ሰዎች ሲፎዞ በለን ምንም በለን አንድ ነገር ባድርጉ ቁጥር በወደቁ ቁጥር በቃ አለቀላችሁ፣ ሞታችሁ ሄዳችሁ፣ ውጡ ምናምን ካል እነዚህ ልጆች በቃ አናታቸው ወደቀ። እና ብዙ መመታት ስላለ ምን ስላለ እኛ እነሱን ማደፋፈር ነው ያለብን። እና ኮቹም እንደዛ ሚና ነው ሊኖረው የሚገባው። ተመልካቹም ደጋፊውም እንዲያነጣ አመለካከት ሊኖረው ይገባል። ስለዚህ እኔ ደግሞ እንግዲህ ስለ ራሴ ስለሆነ የምናገረው አለው ሂደት ውስጥ በቃ አንድ ነገር ወደቀ ሲባል ፈረጠ ወደቀ ሲባል አበቃለት ካልኩ እነዛ ሰዎች እኔ ደጋፊ አጋር አሉላ። እኔ አንድ በእርግጠኝነት የምነግሬ ነገር በኢትዮጵያ ሕዝብ ላይ አሁንም ትልቅ የሆነ እምነት አለኝ። የኢትዮጵያ ሕዝብ ተስፋው ትልቅ ነው። መንገዱ ረዥም ነው፣ ጠመዝማዛ ነው። እዛ ውስጥ የእኔ ሚና ደጋፊው ሲፎዘው ሲወርቅም ምንም ሲል ብድግ አድራጊው ብዬ ራሴን መድቤ ያለ ከዛ አንጻር ነው እና እነዛ ችግሮች እንዳሉ ይገባኛል። ሌሎች ሰዎች ሌላ ሚና ይኖራቸዋል። እኔ ማንንም ሚና የአንተ ሚና ልክ አይደለም የምልበት ስልጣንም አልተሰጠኝም ለጊዜው እና ሌሎች በዚህ ባለው ጉዞ ውስጥ ሌላ ሚና አላቸው እና አሉላ ምን ለማለት ነው የፈለኩት እንደ ማሳጠር፣ እኔ ብዙ ጊዜ የራሴ ሚና ስለሆነ የማወራው የኔ ሚና በፍቅር አይዟችሁ በማለት እናሸንፋለን፣ ውጤቱ የእኛ ነው በሚል ሌሎች በሌላ ሙያ ላይ በሌላ ሚና ላይ የተሰማሩ ወንድሞቼና እህቶቼ ካሉ እነሱ በመሰላቸው መንገድ ህዝባቸውንና አገራቸውን ማገልገል ይችላሉ እና የተከታታይ ጽሁፎቼ የኔን ሚና እንዲገልጹ ናቸው እና እኔን የሚያምርብኝ በዛ አይነት መንገድ ነው። ሚናውን ለይተዋል። እኔ ተሻለ አድርጋለሁ ያሉበት መርጠዋል። ሌሎችም የራሳቸው ድርሻ አላቸው ነው ያሉት። ይሄ የሰላም ሀሳብ የተሻለ ሁኔታ ለመፍጠር የሚደረገው ሀሳብ ሲነሳ የግል ድርሻ መሆኑን በተከታታይ ጽሁፎች ውስጥ እመለከታለሁ። ስለ እሱ የሚሉት ካለ አስተያየት እንዲሰጡ ጋብዛለሁ። ዶክተር ጌብ የግለሰቦችን ሚና ጎላ አድርገው ለማየት የፈለጉበትን መንገድ አጽንኦት ሰጥተው ይናገራሉ። ሰላምና ትብብር ምንም እንኳን ብዙዎችን የሚያሳትፍም ቢሆን የእኔ ድርሻ እያሉ ነው አሁንም ሲገልጹልን የሰማ ነውና እንዴት ነው ዜጎች በተናጠል የእኔ ድርሻ ይሄ መሆን አለበት ብለው እንደመረጡት ሌሎችም በዛ መንገድ እንዲከተሉ ጽሁፎን የሚያጋሩበት? አሉላ፣ ሁለት ነገር ልጥቀስልህ። አሁን በጠየቀኝ ጥሩ ጥያቄ ላይ አንዱ መልሴ ምንድን ነው የኢትዮጵያ ፕሬዝደንት ሳህለወርቅ በተሾሙበት ጊዜ ፓርላማ ቀርበው ያደረጉታ ንግግር አለ እና ይሄ ነገር በቃ የጀመረኝ ያኔ ነው ማለት ይቻላል። ይሄ ሰላም እና ድርሻ የሚለው በሳቸው ንግግር የተቀሰቀሰ ነው። የእሳቸው ንግግር ምንድን ነው በጣም በየጊዜው መደግመው ነው አንድ ሰው ሰላማዊ ከሆነ ሰላማዊ ቤተሰብ ይፈጠራል። አንድ ሰው ሰላማዊ ከሆነ ማህበረሰቡ ሰላማዊ ይሆናል። አንድ ሰው ሰላማዊ ከሆነ አገር ሰላም ትሆናለች። አንድ ሰው ሰላማዊ ከሆነ ዓለም ሰላም ትሆናለች ብሎ የተናገሩት ቃል እንደው ልቤ ውስጥ ዘው ብሎ ገብቶ ቆይ ብሎ ተንሰራፍቷል። እንደውም ወዲያው አንድ ጽሁፍ ጽፌ ነበር እኔ የፕሬዚደንት ሳለወርቅ ልዩ የሰላም አምባሳደር ሆናሉ የሚል ነገሮች ተደራርበው ያንን ሳላወጣ ቀረው እና ያ ከዛ የተጀመረ ነው የአባባል መፈክሬ የሆነዋል እና አባባላቸው ትክክለኛ የሆነበት ምክንያት ምንድን ነው አሉላአንድ ሰው ሰላም ካጣ ቤተሰቡን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ አካባቢውን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ ዓለምን ብጥብጥ እንደሚያደረግ ታሪክ ሚያውቃል። የብዙ ሰዎች ስዕል ብዙዎቻችን ላይ የመጣ ነው። ሰላማዊ ደግሞ የሆኑ ሰዎች አለም ላይ ሰላምን እንደሚፈጥሩ የታወቀ ነው እና አንድ ሰው ብዙ ነገሮችን ሊቀሰቅስ ይችላል፣ ሌሎችንም ደግሞ በጥሩ ነገር ሊያንደሳሳ ስለሚችል የአንድ ሰው ሚና አይናቅም። ከሚለው ግንዛቤ የመጣ ነው። መልካም አንድ ሰው ለብዙዎችም መነሻው ነው እና ብዙ ሆኖም በህብረት ለሚደረገው ቀጥታ ኃላፊነት ለመውሰድም ለሌሎች ኃላፊነትን ከመስጠት ራሳችን መውሰዳችን ምክንያታዊ የሚያደርግ የሚያግባባ ይመስለኛል። ዶክተር ጌፋ አምዳ በተከታታይ በሚያነሷቸው ጽሁፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሉት። ጽሁፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሁፎ በተከታታይ በአጫጭር ጊዜ ርቀት ውስጥ ነው እነኝን ጽሁፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም፣ የዛሬው ደመና በንግብ ፀሐይ ይተካል ይላል የመጀመሪያው። የዛሬ ዕድሜ ቢበዛ ከሀያ አራት ሰዓት አይበልጥም ይላሉ። ዛሬን በአንድ ቀን ውስጥ ይገድቡና እነኚህ ሰባት ሰላምና መረጋጋትን በግሎ በእርሶና በቤተሰቦ ላይ በኑሮ ላይ የሚበጅ ነገር ለማምጣት የረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሀሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው በአጭሩ ቢነግሩ በሰላም የግሌ ተግባር እቅድ በሚል ርዕስ በያዙት ዘመቻ በተከታታይ በእንግሊዝኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲሱ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ ቢከም ዋችሴ ነኝ የምትለውን ሁን ከሚለው መጽሐፍ ደራሲ ዶክተር ጌብ ሀምዳ ጋር የጀመርነው ወግ አልተቋጨም። አድማጮች፣ በቀጣይ ፕሮግራማችን እንመለሳለን። No tuzta zemanu tuzta Tiv nevno tuzata hi wat no tuzata Zora minoru tenaf kretat ዞረው የሚኖሩት የናፍ ግልታ ሕይወትና ተስፋ፣ ምኞትና እውነታ፣ ስራና ጋጣሚ፣ ኑሮና ጣፈንታ መንፈስና ሥጋ የተዋክለታ አልፎ ሚያጌቱበት ጥበብ ነው ትዝታ። አልፎ ሚያጌቱበት ጥበብ ነው። تاریکنده کلم زمننده شرام سیره یاس کنده تیهی و تشرام بد میشم منو بگیزه و وطا Alfon kitul, beta, bab, mut, zic, da. Alfomia, kitul, beta, bab, zic, nu به زمن کل کلیت یه وانی پسی شد که فرق نبودی گازه ትዝታን ሚካኤል በላይነህ ለየት ባለ ስልትን እንዳቀነቀነው ነበር አድማጮች የሰማነው ሚካኤልንና የዚህ ለየት ያለ ስልት ግጥሙ ደራሲ ጌትነት እንየሆን፣ እንዲሁም የሙዚቃው አቀናባሪና የረቂቅ ሙዚቃ ተጫዋቹን ግርማ ይፍራሸዋል፣ ሁሉንም እናመሰግናለን። የጀርባ ህመምና የህብለ ሰረሰር ጤና ጉዳይ ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ነው ተከታዩ። አድማጮች በቅርቡ ወዲህ ወደ ስቱዲያችን ጎራ ባሉበት ወቅት ነው ያወያየናቸው። ወደ ውይይታችን እንዝለቅ። ጤና ይስጥልን ተመልካቾቻችን፣ እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፍርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላም ምክንያት ያለው ይመስላል ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደና መጡ። እንኳን ደና ቆያችሁኝ። ዶክተር ሰላም ቀደም ብዬ በመግቢያው ጠቆም እንዳረግኩት የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የህክምና ዶክተርም ነው አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስዎ በሁለቱም ሙያ ስልጠና አድርገዋል ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን ነው የተረዳኋት። እስኪ ንገሩን ስለ ድርጅቱ በቅድሚያ ባጭሩ። እሺ፣ አመሰግናለሁ። ካይሮፕራክቲክ የሚባለው ሙያ መጀመሪያ እሱን ባብራራ ለአድማጮች እንዲመች፣ ካይሮፕራክቲክ ማለት ኒውሮ ማስክሎ ስኬለተል ስፔሻልቲ ይባላል። ይሄ ማለት ምን ማለት ነው? የአጥንት የነርቭ፣ የጡንቻን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የህክምና ዘርፍ ነው። አገራችን ትምህርቱ ስለሌለ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምህርቱ ያለው። ስለዚህ የመጀመሪያዋ ካሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካሮፕራክቲክ የተባለበት ምክንያት ለሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙውን የህክምና ቅድሚያ በመጀመሪያ አከርካሪ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን ነው። ከህክምና ፍልስፍና ወጋም ተያያዘ ነው። እውነት ነው። ገፋ አድርገን ለአድማጮች ግልጽ እናደርግ። በኢትዮጵያ ውስጥ በስፋት የተለመደ የሚዘወተር አለመሆኑም ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቅድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው፣ መድኃኒት ማግኘት፣ ምናልባት ቀዶ ህክምና ሊከተል ይችላል እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን? እውነት ነው፣ እንኳን ይሄን ጠየከኝ። የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምር እና በአንገት በኩል የአከርካሪ አጥንቱ መካከል የሚያልፈው ህብረ ሰረሰር ወይም ስፓይናል ኮርድ የሚባለው በአንገታችን ሲያልፍ ከአንገታችን በበብታችን አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራሲክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠረው ከአከርካሪ አጥንት የሚመጣው ከህብረሰረሰሩ የሚመጣው ነርቭ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሬ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሬ አጥንት እንዲሁ አይደለም አንድ ነገር። ይሄ እኮ የጀርባ አጥንት ነው ሲባል ዋነኛ የጤና መሰረት ለሰው ልጅ የአከርካሪ አጥንቱ ነው። ከአከርካሪ አጥንቱ ደግሞ የስፓይናል ኮርዱ ወይም ህብረ ሰረሰሩ ነው። ስለዚህ የአከርካሪ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባል የአከርካሪ አጥንቱን በማስተካከል ነው። በርከት ያሉ ክሊኒኮች አዲስ አበባ ውስጥ አሉት በስፋትም የዚህ ሕክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆን ነው የተረዳሁት። እስኪ ይንገሩን ምን ያህል ድርጅቶች አሉት? ምን ያህል ሰዎች በእለት ተእለት ይረዳሉ? የቱን ያህል እየተለመደ ነው? ችግሩ በጣም ሰፊ ነው። የገርም ያህል የአከርካሬ አጥንት ችግር ወይንም ደግሞ ያው የጀርባ ሕመም የአንገት ሕመም አለማችን ውስጥ አንድ ቢሊዮን ሰው ይጠቃል ይባላል። ከዛ ውስጥ ደግሞ ስልሳ ሰባት ከመቶ አፍሪካ ውስጥ ያለ ነው ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግር አለ። ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። ሶስት ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሌት አለን። ድሬዳዋ አፊሌት ወይንም ደግሞ ተባብረዋችን የሚሰሩ አሉ። እኔ የጀመርኳቸው ግን ገና ምንም አልነካ ነውም። አሁን በእኛ ክሊኒኮች መቶ ሃምሳ ሺህ ሰዎች ታይተዋል። መቶ ሃምሳ ሺህ አስራ ዘጠኝ መቶ ሃምሳ ሺህ እንግዲህ ቁጥሩን ካቆምኩ ነው፣ እየቀጠለ ነው። እና በጣም የብዙ ሰው ችግር ነው። ስለዚህ አሁን ሕክምናው ላይ ብቻ ሳይሆን እኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ እያተኮርን ነን ያለን። ስለዚህ ዘመቻዎች መከላከል ላይ ያሰራላችሁ፣ ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻችሁ። እስኪ ንገሩን ስለ ዘመቻው። እውነት ነው አሁን ለዚህ ችግር እንደውም ምን እንላለን አፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው እንኳን ለራበው ሰው እንደው እንዴት እንድታስበው ፈልጋለሁ መሰለህ፣ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገኝ የማይችል ወገቡን አሞት፣ አስበው፣ ውሃ የሚያቀብለው አጠገቡ የሌለ፣ ከሱ ጀምረን ነው እንድናይ የምፈልገው። ይህንን ደግሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወይም ደግሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን፣ መሸከም አለብን። በቃ የኑሯችን እንትን እዛ ጋ ነው ያለው። ግን እንዴት በተሻለ እናድርገው ሰው አንደኛው ምን እንላለን፣ አስር ለጤና ሚል ፕሮግራም አለን። ሰዎች ከባድ ስራ ኤክሰርሳይስ እንዲሰሩ እንዲተነፍሱ። ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችን እናገናኛለን ከልባችን እንሆናለን። የተሻለ ሰውነታችንን እናዘጋጃለን ለስራ፣ ለአሰሪዎቹም የተሻለ ውጤታማ የሆነ የስራ ኃይል እንፈጥራለን። ጤነኛም ዜጋ እንፈጥራለን። ስለዚህ አንደኛው አስር ለጤና የሚለውን ፕሮግራም ማስፋት ነው። ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ህመም እንደምታውቀው፣ ዓለም ውስጥ በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችን የሚያቀረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይናል ስክሪኒንግ እንለዋለን ወይም ደግሞ የአከርካሪ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎቹ አማካኝነት እንገባና ና ስፖርት አስተማሪዎቹን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው፣ አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙን ነገር ሊያስተካክሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክት የሆነ ወይንም ደግሞ ፎከስ የሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድል ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማደንዘዣ ያለፈ የሕክምና ስልቶች አሉ ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉት እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ፣ ክሊኒኮችም ሲኬድ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙ ነገር ልናስተካክለው እንችላለን ብለን ይሄ ነው መሰረቱ ላይ ነው ትኩረት ማድረግ የፈለገው። እውነት ነው። ሌላም አዲስ ፕሮጀክት ነድፋችሁ የተንቀሳቀሳችሁ መሆኑን የተረዳሁት ለአዋቂዎች ይልቁንም ደግሞ እድሜያቸው ለጠኑ በህክምና ደረጃ በተለይ ለእነሱ ትኩረት የሚያደርግ አገልግሎት መጀመራችሁን በሰፊውም ስራ መጀመሩን ነው ከጽሁፍ መረጃዎች ያገኘሁት። እስኪ ያስረድን። ይኸውልህ አሁን ክሊኒኮቻችን የተመላላሽ ህክምና ብቻ ነው ያለን። ስለዚህ በጣም በጣም ብዙ ሰዎች ይቸገራሉ። ከበድ ያለ ህመም እንደ ስትሮክ አይነት በጣም ሰዎች መንቀሳቀስ በማይችሉበት እኛ ጋር መምጣት ስለሚያስቸግራቸው የግድ የሪሃብሊቴሽን ሆስፒታል መስራት አንደኛው መልስ ሆኖ የመጀመሪያው ፕሮጀክታችን ሪሃብሊቴሽን ሆስፒታል እየሰራን ነው። አሁን እሱ ሆስፒታል ስትራክቸሩ አልቆ ወደ ፊኒሺንግ ጉዳ ጋር ደርሰናል። ማገገሚያ ከጉዳታቸው ወይ ከህመማቸው የሚያገግሙበት ሆስፒታል ነው። አገራችን የመጀመሪያው ነው። ስለዚህ የሸር ካምፓኒ ነው እንደሱ። ሸር እየሸጥን ነው የምንሰራው። እሱን እየሰራን ነው። ከሱ ጋር አጠገቡ የምናስበው ፕሮጀክት በጣም አስፈላጊ ፕሮጀክት ይሄ ደግሞ የአክቲቭ ሲኒየር ሊቪንግ ይባላል። ይሄም ስራ ያቆሙ ሰዎች ከ60 አመቱ፣ ከ65 አመቱ ገና ብዙ መስጠት በሚችሉበት ጊዜ ሰዎች ስራ ያቆማሉ። በተለይ ውጭ ሀገር ያሉና አገራቸው ተመልሰው አንድ ላይ የሚኖሩበት የተመቻቸ ሴንተር እያዘጋጀን ነው ከዚህም በኋላ መርዳት የሚችሉ ማገልገል እንዲችሉ ህይወታቸውም ፍሬያማ እንዲሆን የሚረዳ ማቋቋሚያ ነው። በጣም ምክንያቱም ይገርምሃል አንድ ሰው ስራ በሚያቆምበት ጊዜ ወይንም ደግሞ ጡረታ ወጣ ሲባል የስልሳ እኔ ስልሳ መቴ ነው። ስለዚህ አሁን በጣም ብዙ መስራት ገና በጣም በጣም ብዙ መስራት ማስብ ነኝ። እንግዲህ ሰዎች ጡረታ ወጡ በሚባልበት ጊዜ ልክ ያልሆነ አይነት መንፈስ ያመጣል። ብቸኝነት ያመጣል። መበታተን ያመጣል። ስለዚህ እንደዚህ አይነት ሰዎች በአንድ ላይ በሚሆኑበት ጊዜ በጣም ብዙ የህይወት ልምድ ያላቸው ብዙ ማካፈል የሚችሉ ብዙ መስጠት የሚችሉ ሰዎች እንደውም ትልቅ ለኢትዮጵያ ስጦታ ነው ብዬ የማስበው እነሱ ከሚጠቀሙት በላይ ወጣቶች ላይ ምን መስራት እንደሚችሉ ይታየኛል። ስለዚህ ይህንን ሰንተር ለማቋቋም እየተዘጋጀንን ያለነው ወደ መቶ ሃምሳ ሰዎች አብረው ሊኖሩ የሚችሉበት አይነት እንደ ሆቴል በላው ሆኖ የሚሰራው ከዛ ውስጥ ግማሽ በግማሽ ከዲያስፖራ ወይንም ደግሞ የሚመለሱትን ሰዎች ነው በጣም ኢንካሬጅ የምናደርገው ያለ ነው። አንዱም እንዲመጡልን በመፈለግ ነው። ሁለትም ደግሞ የእውነት ደግሞ ይፈልጉታል። በዛ ጊዜ ወደ ሀገሩ ተመልሶ መስጠትም አይፈልግ የለም እና አሁን ሰዎች ሳገኝ አሁን እናንተ አካባቢ በጣም መምጣት ይፈልጋሉ እና እንዲህ አይነት ነገር ቢመቻች ከዛም ደግሞ የህክምና ብዙ ጊዜ ከዚህ ሀገር ሰዎች ህክምናው ነገር ብለው ስለሚል ያሳስባቸዋል። እዛ ተመልሶ የተሟላ አገልግሎት ላይኖር ይችላል ብለው ያስባሉ። ያው ህክምናም በጣም እየተስፋፋ ነው ያለው ሀገራችን። ከዛም ደግሞ ባሻገር ጎን ለጎን እንደ የአደጋ ጊዜ ወይም በጣም የችግር ጊዜ የኤርልፍት በአውሮፕላን ካሉበት ቦታ ለኤመርጀንሲ ወደ ህክምና ለማስተላለፍ ወይንም ኤር አምቡላንስ የሚባል እንደሱ አይነት ሰርቪስ እኛ ሀገር እንዳለ ልንገርና ስለዚህ፣ እየደረስን ነው፣ እየሞላን ነው እና በቂ ልንሆን ነው ከተጋገዝን። በቂ ነን ከተጋገዝን የሚያበረታታ ነገር ነው የሚለው ዶክተር ሰላም። ከስራ በላይ ህክምና አገልግሎት ከመስጠት በላይ የያዙት ይመስላል። አሁን የሚነግሩኝ ቁም ነገሮች ውስጥ የምንረዳው በህክምና ሰዎችን መርዳት አንድ ነገር ነው። ነገር ግን ከዛ ያለፈ የህይወት ፍልስፍና አልበለው የህይወት መንገድ ያለበት ይመስላል። የተማሩት በሳን ፍራንሲስኮ በዚህ በዩናይት ስቴትስ ነው። ብዙ አመት ቆይቶ ነው የተመለሱት። እስኪ ስለ ራሱ ያጫውቱን፣ እንዴት ያን ውሳኔ የወሰኑ? በእርግጥስ ምንድን ነው በህይወቶ ማሳካት ማድረግ የሚፈልጉት? አሁን ከያዙትን ውጥን ጋር አዛምደው አድማጮች ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ዘለግ ያለ ነው። እንደ ቀሩት ዝግጅቶቻችን ሁሉ ይህንንም በምጥኑ ነው ለምሽቱ ልናሰማችሁ የቻል ነው። ቀሪውም በተከታታይ ፕሮግራሞቻችን እናቀርባለን። አሁን በቀጥታ በምሽቱ የራዲዮ መጽሔት ዝግጅታችን ህይወትና ስራቸውን ወደምንዘከራቸው ሰው ታሪክ ነው የምናመራው። አሁን የአዲስ አበባው የንጉሴ አክሊሉ መስኮት ሲከፈት መምህር የታሪክ የቤተ ክህነትና የሥነ ጽሑፍ አዋቂ የነበሩ ናቸው። በፕሮግራማችን በተለያዩ ጊዜያት በመቅረብ በውይይቶች ሲሳተፉ ቆይተዋል። በቅርቡ ነው ከዚህ ዓለም በሞት የተለዩት። ከሐሳይ ገብረ እግዚአብሔር ንጉሴ አክሊሉ ለምሽቱ የቅርብ ወዳጁ ጭምር የነበሩትን እኒህን ሰው ሕይወትና ሥራ የሚዘከር ቅንብር ነው ይዘው ቀርቧል። ወደ ዝግጅቱ አሉላ፣ እንዴት ሰነበትክ? ዛሬ ጥሩ ዜና ይዤ አልመጣሁም። ትንፋሼ ተቀርጾ ይቀመጥ፣ ማልቀሻ ይህ ነው። የእኔ ታሪክ የእኔ ማስታወሻ ነው ያለው ጥላሁን ገሰሰ። ፖስት ካድራሱ የጌታ ልደት ባለበት የድሮ አውሮጳውያን ስዕል አንድ የሀበሻ ንጉሥ ያሳያል። እንደተገኘ ማለት ነው። ከሰው አሰገል ማለት ነው። ነገስታት ናቸው እና ባጭሩ ኢትዮጵያዊ ንጉስ አባዜችን ላይ አሁን አሁን እየወጣ ያለ ሀቅ ምንድን ነው? አስትሮኖሚ ኢትዮጵያ እንደጀመረችው እና ሰው አሰገል ጌታ እንደሚወለድ በኮኮ ቆጠራ ያውቁት ኢትዮጵያውያን ናቸው። በነገራችን ላይ አሁን ጠፍቶ እንዳይሆን እንጂ ድሮ ከአያቴ ጋር ስሄድ ወንበሩ ራሱ እነዚህ የሰው አሰገል ሊቃውንት የሚቆመጥበት የድንጋይ ወንበር አለ ትግራይ ውስጥ። ይህ የመምህርና ተመራማሪ የጋዜጠኛና ደራሲ ካሳይ ገብረ እግዚአብሔር ድምጽ ነው። አዎ መምህር እየተማረና እያስተማረ ይሞታል። የእንዲህ አይነት ባለሙያ ሞቱ ደግሞ ከሙያው መለየቱ ነው። ከአሳይ ህዳር ሀያ አራት ቀን አርፎ ህዳር ሀያ አምስት ቀን ሁለት ሺ አስራ ሁለት ዓመተ ምረት በመቀሌ ቅድስት ማርያም ቤተ ክርስቲያን የቀብሩ ስነ ስርዓት ተፈጽሟል። ታናሽ ወንድሙ መብራቱ ገብረ እግዚአብሔር በሺ ዘጠኝ መቶ አርባ ስድስት ዓመተ ምረት የተወለደውን ከአሳይ ገብረ እግዚአብሔርን ከልጅነቱ ጀምሮ እንዲህ ይገልጸዋል። ከልጅነቱ ጀምሮ ከቤተሰብ ያው በተለይ ከእናቱ እና ከአያቶቹ ልዩ ፍቅር ነበረው። ያው ትምህርት እድሜው እንደደረሰ እስከ አስራ ሁለተኛ ክፍል በተለያዩ ቦታዎች አጠናቁ ቲቲአይ ሀረን የተማረው ከዛ በኋላ በዛን ሰዓት ወቅት የነበረው ግርግር እሱ በመረጠው ድርጅት በኢህአፓ ተሰልፎ ከሰባ አመተ ምረት እስከ ሰባ ሶስት አመተ ምረት ቆይተዋል። ያው ኢህአፓ በነበረው የራሱ ችግር ድርጅት ሲፈርስ ተመልሶ የመምህርነት ስራ የገባ እና በተለያዩ ቦታዎች የተለያዩ ጋዜጦች ቋሚ አምደኛ በመሆን የኢትዮጵያ ሬዲዮ እሁድ ፕሮግራም ቋሚ ደንበኛ በመሆን ንቁ ተሳትፎ ያድርግ ነበር። ከሰማኒያ ስድስት ጀምሮ ጠቅልሎ መምህርነት በመተው ወደ ኢትዮጵያ ተዋህዶ ቤተክርስቲያን ዜና ቤተክርስቲያን አገልግሎት እስከ ሕልፈ ህይወቱ ካሳይ ተመራማሪ ነበር ደራሲ ነበር ለአገር የሚጠቅሙ አገር በቀል የሆኑ ጽሁፎች አሉት እስከ ሰባት መጽሀፍት ህብረ ብር አንድ ህብረ ብር ሁለት ህብረ ብር ሶስት የሚሉ መጽሀፍቶች ገበያ ውለዋል ምንኩስና በኢትዮጵያ ብፁአን ነማን ናቸው ምስጢረ ፊደላት ባህልና ትውፊት በኢትዮጵያ በሚሉ የተለያዩ መጽሀፍቶች ገበያ ውለዋል ያልታጠቀኝነት ግንባር የሚሰጥ ለጥቅም ብሎ የማይለማመጥ ደፋር ብዕረኛ ደፋር ተሟጋች ነበር ካሳይ አረሳይ፣ በኢትዮጵያ ብሔር ብሔረሰቦች ባህልና ትውፊት፣ በሀገር በቀል እጽዋት፣ በተለይ በበዓላት ቀን የፎቶግራፍ ካሜራው ከእጁ አይለየው። በጉዞው ላይ ያየውንና የተመለከተውን በካሜራው አንስቶ የራሱን መልእክት አክሎ ጋዜጣ ላይ በማቅረብ ትምህርት ይሰጥ እንደነበረ የሚያስታውሰው አሉ። ለካሳይ ገብረ እግዚአብሔር፣ ባለቤት ለወይዘሮ ዝናሽ ተስፋዬ፣ ለስድስት ልጆቹ፣ ለወንድሞቹ፣ ለእህቶቹ፣ ለአጠቃላይ ቤተሰቡ እግዚአብሔር መጽናናትን። ንጉሴን በቅርቡ ከዚህ ዓለም በሞት የተለዩትን መምህር፣ የታሪክ የቤተ ክህነትና የሥነ ጽሑፍ አዋቂ ጭምር የነበሩትን ካሳይ ገብረ እግዚአብሔርን ሕይወትና ሥራለት ለተዘከረበት ቅንብሮ አመሰግናለሁ። ያ፣ በመግቢያ ላይ አስታውቄ የነበረው ይልቁንም ለአዲሱ ዓመት መጀመሪያ ስለ ሙዚቃ ልናወጋ የተያዘውን ቅንብር ላስታውስና ባይሆን ለቀጠሮ ለሚቀጥለው ፕሮግራም ላሳድረ መሆኑን። ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? በሚቀጥለው ፕሮግራማችን ነው የምንመለስበት። የየበኩላችሁን ግን ጻፉልን፣ ደውሉልን። ሳያሳብቅ አልቀረም። ለደናደሩ ስንብት የተመረጠው ዜማ ነው። ከማጠቃለያ ዜናው በኋላ እመለሳለሁ። እስከዚያው ከጎሳ ተስፋዬ አራዳ ጋር ነው ምተዋችሁ

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚችሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ። ادم سمبت بساتلايت ساتلايت او اي تنزم على الف نتي